የድምፃዊ ሀጫሉ ሁንዴሳ ግድያን ተከትሎ በኢትዮጵያ ለሁለት ሳምንት ሙሉ ለሙሉ ተዘግቶ የቆየው የኢንተርኔት አገልግሎት ለሀገሪቱ የኢንተርኔት አቅራቢ የሆነውን ኢትዮ ቴሌኮምን ጨምሮ የባንክና ፋይናንስ አገልግሎት ሰጪ ተቋማትንና የንግድ ድርጅቶችን ለከፍተኛ ክስረት ዳርጓል። የአሜሪካ ድምፅ ያነጋገራቸው በዋናነት ኢንተርኔትን መሠረት አድርገው አገልግሎት የሚሰጡት ዛይራይድ እና ዴሊቨር አዲስ የተሰኙት ሁለት የንግድ ተቋማት ባሳለፍነው ሁለት ሳምንት ውስጥ ብቻ በአማካይ ከ50 ሺህ እስከ 200 ሺህ ብር የሚሆን የቀን ገቢ ማጣታቸውን ገልጸዋል። የአዲስ አበባን የትራንስፖርት ችግር ለመቅረፍ የዛሬ አምስት ዓመት ስራ የጀመረው ዛይራይድ የዘመናዊ ታክሲ አገልግሎት ኢንተርኔት በተቋረጠባቸው አስር ቀናት ውስጥ ሙሉ ለሙሉ ስራ እንዲያቋረጥ በመገደዱ

አምስት መቶ ሺ ብር የሚጠጋ ገቢ አሰብ ካምፕኒ ሰራለን ብለን በዛ ሁለት አራ ሁለት አመቶች ውስጥ ፕሮጀክት አርገን አስቀምጣ ነበረ። በዚህ ምክንያት ወደ አምስት መቶ ሺ ብር አካባቢ ብዛ አርገናል። በስሩ ከአርባ በላይ ተቀጣሪዎችን እና ከሰባት መቶ በላይ አሽከርካሪዎችን የሚያስተዳድረው ዛይራይድ በኮሮና ቫይረስ ምክንያት ቀድሞውንም ገበያ ቀዝቅዞበት እንደ ነበር የሚያስረዱት አቶ ሀብታሙ ለሀገር ደህንነት ብሎ መንግስት የወሰደውን ኢንተርኔት የመዝጋት ውሳኔ ቢደግፉም፣ አዘጋጉ የንግድ ተቋማትን በማይጎዳ መልኩ መሆን ይችል ነበር ይላሉ። ኢንተርኔት ማጥፋት እንደ ሶሉሽን ከታየ አት ሊስት የተወሰኑ ኢንተርኔት ላይ ቤዝ የሚያደርጉ ካምፓኒዎችን መተው አይቻልም ወይ ዋይት ሊስት ስመት አይቻልም ወይ ብለን ልናሰብ አድርጎናል። እና ይሄቱ መቋረጡን ያለውን ሲትዌሽን ቢያደርግበው አብሴ ደግሞ ኢኮኖሚ ያቀል ኢምፓክቱ በጣም ትልቅ ነው። በኮሮናም ከፍተኛ የሆነ የቢዝነስ መቀዛቀዝ እየታየ ባለበት ሰዓት ላይ ኢንተርኔት ደግሞ ሲቋረጥ ያለችውንም ቢዝነስ ኮምፕሊትሊ እንድናቆም አድርጎናል እና ይሄ ምንድን ነው ለመንግስት የምንለው ቴክኖሎጂ ካምፓኒ ከዚህ የተሻለ አማራጮች አሉ። ኢንተርኔት መል ከመግዳት ውጭ እነዚህ የኛ አይነት ሰርቪስ ፕሮቫይደሮች እዛ ብቻ ሳይሆን ሌሎችም እንዲሰሩ ማድረግ የሚቻልበት ሜካኒዝም አለ እና የሚደርሰው እንዳይሆን ሚኒማይዝ ማድረግ ይቻል ነበረን። በተመሳሳይ በአዲስ አበባ የምግብ ግሮሰሪ አበባና ሌሎች የፍጆታ ምርቶች አቅራቢ የሆነው የዴሊቨር አዲስ ድርጅት መስራች ፈለግ ጸጋዬ ድርጅታቸው ኢንተርኔት በተቋረጠባቸው እያንዳንዱ ቀኖች ከ200 ሺህ ብር በላይ ማጣቱን ተናግረዋል። የኢንተርኔት መዘጋት በሀገሪቱ ውስጥ የገዘፈ ችግር መኖሩን ማሳያ ነው የሚሉት አቶ ፈለግ ማንኛውም ሰው በሀገሩ ላይ ሰርቶ ለመኖር በቅድሚያ ደህንነትና ጥበቃ ሊኖረው ይገባል። ይላሉ። በአጠቃላይ ኢንተርኔት በተዘጋባቸው እያንዳንዱ ቀናት ወደ ሁለት መቶ ሺህ ብር የሚጠጋ ገቢ እናጣለን። ነገር ግን ኢንተርኔት መዝጋት የትልቅ ችግር አካል ነው። ኢንተርኔትን መሰረት ያደረገ ስራም ሆነ ሌላም የንግድ እንቅስቃሴ ለመስራት በቅድሚያ ደህንነትና ጥበቃ ሊኖር ይገባል። ኢንተርኔት ኖሮ ሹፌሮቻችን በከተማው ውስጥ እንደ ልብ መንቀሳቀስ ካልቻሉ ራሱን የቻለ ችግር ይፈጥራል። ከግል የንግድ ተቋማት ባሻገር ባንኮች፣ የመረጃ የቴክኖሎጂ ተቋማትና የጉዞ ወኪሎች በኢንተርኔት መቋረጥ ተጠቂ ከሆኑት መሃል ናቸው። በተለይ ባንኮች የሚሰጧቸው ከውጭ ንግድ ጋር የተያያዙ ስራዎችና የሐዋላ ገንዘብ ማስተላለፍ አገልግሎቶች ላይ አሉታዊ ተጽዕኖ እንደሚያሳድር የገለጹልን በንስር ማይክሮ ፋይናንስ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ዳዊት ጸጋዬ ናቸው። ብዙ የፋይናንስ ሴክተሮች የኢንተርኔት ባንኪንግን ተግረው እየሰሩ ስለሆነ ኢንተርኔት ሲዘጋ ከደንበኞቻቸው ጋር ያላቸው ግንኙነት ላይ ከፍተኛ ተጽዕኖ ይፈጥራል። አፕዴት ማድረግ አይቻልም። ደንበኞቹ በቀላሉ ቤታቸው ሆነው አንዳንድ መረጃዎችን ስላላቸው ከባንኩ ጋር ከፋይናንስ ሴክተሩ ጋር ያላቸውን መረጃ በቀላሉ ማግኘት እንዳይችሉ ስለሚያደርግ ከፍተኛ ተጽዕኖ ነው ያለው። ኢትዮጵያ ውስጥ በተደጋጋሚ በሚከሰተው የኢንተርኔት መዘጋት ምክንያት የሚፈጠረው የግንኙነት መቋረጥ ሀገሪቷን በቀን እስከ አራት ሚሊዮን ዶላር የሚደርስ ትልቅ ገቢ እንደሚያሳጣትም አቶ ዳዊት አስረድተዋል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ጉዳዮች ተንታኝ አቶ ዋሲሁን በላይ ከሌሎች ሀገሮች ጋር ሲነጻጸር የኢትዮጵያ ዲጂታል ኢኮኖሚ በጣም ዝቅተኛ የሚባል ቢሆንም በሀገሪቱ ውስጥ በቀጥታ ከኢንተርኔት ጋር ግንኙነት ያላቸው ስራ የሚሰሩ በርካታ ተቋማት ባለፉት ሁለት ሳምንታት ገቢያቸውን ማጣታቸውን ገልጸው በዋናነት ተጎጂ የሆነው ግን መንግስት ራሱ ነው ይላሉ። በዋናነት መንግስት ራሱ አገልግሎቱን ያቀርባል። አስር ቀንም አስራ አንድ ቀንም ሲቋረጥ በመቶ ሚሊዮኖች ዋና የሚያጣው መንግስት ራሱ ዋናው ነው። ሌላው ቀጥታ የኢኮኖሚ ግንኙነት ከኢንተርኔቱ ጋር ያላቸው ብዙ ስቴክሆልደሮች አሉ። የኢንተርኔትን ኦንላይን ግብይቶችን በማከናወን የዴሊቨሪ ስራዎችን የሚሰሩ ጂፒኤስ የሚጠቀሙ የታክሲ አገልግሎት የሚሰጡ ትምህርቶቻቸውን በኦንላይን ይማሩ የነበሩ ሰዎች ኢንከማቸውን በዚህ ሁኔታ ላይ በአስራ አንድ ቀናቶች ውስጥ እያጡ ነው። ኢንተርኔት ያስጠቀሙ የነበሩ ሰዎች፣ ፊልም ያከራዩ የነበሩ ሰዎች ገበያዎቻቸውን እያጡ ነው ያለው። በተለይ ደግሞ ኮሮናን ተከትሎ አሁን ባለው ሲስተም ላይ በተለይ የዲፕሎማቶች ኢምባሲዎች ከፍተኛ ስራቸውን ይሰሩ የነበረው በሱ ሲስተም ነው። ለዚህ አለም አቀፍ የነበራቸውን ግንኙነት በሙሉ ነው እያጡ የሚመጡት። አቶ ዋሲሁን መንግስት በሀገር ደህንነት ላይ የተጋረጠን አደጋ ለመከላከል በሚል ያቋረጠው የኢንተርኔት አገልግሎት በኢኮኖሚው ላይ ያሳደረው ተጽዕኖ ቀላል ባይሆንም የሀገር ሕልውናን ከማስጠበቅ አንጻር ግን አትራፊ ነው ሲሉ ያስረዳሉ። ከነበረው አደጋ በላይ በጣም ከፍተኛ አደጋ ሊደርስ ነበር። ስለዚህ መንግስትም ኢንተርኔትን የተቋረጠባቸው ሰዎች ብንመለከት ቀጥታ ለአስርና ለአስራ አንድ ቀናቶች ያገኙት ከነበረው ቀጥታ ገቢ ያሰረፉት ማህበራዊ ሀገር የማስቀጠል ሁኔታ ከፍተኛ ሀብቶች የመደሙን ሁኔታ ለማትረፍ የሞከረው ጥረት ነው ና ከዚያኛው ሁሉ በጣም በከፍተኛ ሁኔታ መንግስትም ያተረፈ ይመስለኛል። ማህበረሰቡም ከፍተኛ ስጋት፣ ከፍተኛ ውድመት ከመምጣቱ ያተረፈ ይመስለኛል። የተለያዩ ዓለም አቀፍ ተቋማት መቀመጫ በሆነችው ኢትዮጵያ ሙሉ ለሙሉ የኢንተርኔት መቋረጥ ሲከሰት ከሀገር ኢኮኖሚ ባሻገር ዓለም አቀፍ ግንኙነቶችንም እንደሚጎዳ የሚያስረዱት የኢኮኖሚ ባለሙያው አቶ ዋሲሁን የኢንተርኔት መቋረጥ ግድ በሚሆንበት ጊዜ ኤምባሲዎች፣ ዲፕሎማቶች ዲፕሎማቶችና ሌሎች መሰረታዊ የኢኮኖሚ ማዕቀፍ ውስጥ ያሉ አካላትን በጅምላ የማያካትት ሊሆን እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።